በዋናነት ግን እንግዲህ በሕገ መንግስቱ የተረጋገጠ የመገናኛ ብዙሀን ነጻነት የበለጠ እንዲስፋፋ እንዲዳብር እና ሙያው የሚጠይቀውን ስነ ምግባር ጠብቆ እንዲሰራ ለማስቻል ነው። በቅርቡ ሕጋዊ ማረጋገጫ አግኝቶ ስራውን በጀመረው አዲሱ የኢትዮጵያ መገናኛ ብዙሀን ምክር ቤት ከስራ አስፈጻሚ አባላቱ አንዱ አቶ ታምራት አይሉ ናቸው። ሙሉ ቅንብሩ ዜናውን ተከትሎ ይቀርባል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት በደሳ ላይ መኮንን ተዘጋጅቶ የሚቀርበው የሙዚቃ ቃናም ከሳምንቱ የቢልቦርድ ሰንጠረዥ ምርጦቹ ጋር እያዝናና ሊያማሸን በመጠባበቅ ላይ ይገኛል። ሰላም ጤና ስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከቅዳሜ ሐምሌ 27 2011 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበድ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብርልናለች። አሁን ወደ ቀዳሚው የሰዓቱ የዓለም ዜና ነው በቀጥታ የምናልፈው። መልካም ምሽት፣ ጤና ይስጥልኝ። እንደምናመሻችሁ የምሽቱን ዜና የማሰማችሁ ቆንጅ ይታየነኝ። የሱዳኑ የሽግግር ወታደራዊ መንግስትና ተቃዋሚ መሪዎቹ ሀገሪቱን ወደ ሲቪላዊ አስተዳደር የሚያሻግር ለሶስት አመታት የሚዘልቅ የሽግግር መንግስት ሊያቋቁሙ መስማማታቸው ተሰምቷል። ይህንን ዛሬ ቅዳሜ ያስታወቁት የአፍሪካ ሕብረቱ የሱዳን ሸምጋይ መሐመድ ሀሰን ሌባት ናቸው። የሽግግር መንግስት ምስረታው ቴክኒካዊ አፈጻጸም ዙሪያ ድርድሩ እንደሚቀጥል ነው የሚጠበቀው። ስምምነቱ ነገ እሁድ ይፈረማል ተብሎም ይጠበቃል። የነጻነትና የለውጥ ንቅናቄ ልኡካን እንዲሁም የሽግግር መንግስቱ ተወካዮች ምሽቱን በህገ መንግስታዊ ድንጋጌው ላይ ሲነጋገሩ ቆይተዋል። በህብረቱ ሸምጋይ ቡድን እና በሁለቱ ወገኖች ስም ከስምምነት መድረሳቸውን በደስታ እገልጻለሁ ነው ያሉት ሌባት። ሱዳን ለረጅም ጊዜ ስልጣን ላይ የቆዩት መሪዋ ኦመር አልበሽር ከስልጣን ከተወገዱ ወዲህ ስልጣን ለሲቪል አስተዳደር እንዲሰጥ በሚጠይቁ ተቃዋሚዎች ተቃውሞ መቆየቷ የሚዘነጋ አይደለም። ሊቢያ ውስጥ ሶስት የፍልሰተኞች ማቆያ ማዕከሎች መዘጋታቸው አስደስቶናል። ይሁን እንጂ በሀገሪቱ ያሉት ስደተኞች፣ ፍልሰተኞችና ጥገኝነት ጠቅ ጠያቂዎች የት ናቸው? መጻኢ ዕጣቸው ስ ምንድን ነው የሚሆነው የሚሉት ጥያቄዎች አሁንም ያሳስቡናል ሲል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን አስታወቀ። የዩኤን ኤች ሲ አር ቃል አቀባይ አንድሬ ማሄቺክ ለቪኦኤ በሰጡት ቃል ስደተኞቹ የት እንዳሉ አናውቅም ብለዋል። አሁንም የሚሰሩ 19 የማቆያ ማዕከሎች በሊቢያ እንዳሉና በዘፈቀደ ታፍሰው የታሰሩት ቁጥር ወደ አምስት እንደሚደርስ እናውቃለን ነው ያሉት የተባበሩት መንግስታት ድርጅቱ የስደተኞች ኮሚሽነር ቃል አቀባይ። ዩናይትድ ስቴትስ ባለመካከለኛ ርቀት ተወንጫፊ ሚሳይሎች እስያ ውስጥ እንድትተክል የሚፈልጉ መሆናቸውን የመከላከያ ሚኒስትሩ ማርክ ኤስፐር አስታወቁ። ሚኒስትሩ በዩናይትድ ስቴትስ መከላከያ ሚኒስትርነት የመጀመሪያቸው በሆነው ዓለም አቀፍ ጉብኝት ለጋዜጠኞች በሰጡት ቃል መሳሪያዎቹን መትከል አስፈላጊ የሆነበት በኢንዶ ፓሲፊክ አካባቢ ስፋት ያለው ርቀት መድረስ የሚችል በመሆኑ ነው ብለዋል። ዩናይትድ ስቴትስ ከአሁን ቀደም ከ500 እስከ 5500 ኪሎ ሜትር ርቀት ተወንጫፊ ሚሳይሎችን ልትተክል ያልቻለችው ከበርካታ ዓመታት በፊት ከቀድሞዋ ሶቪየት ህብረት ጋር በተፈረመው የኒውክሌር መሳሪያ ቅነሳ ውል ምክንያት ሲሆን ትናንት ዋሽንግተን ሩሲያ ውሉን ጥሳዋለች በሚል ምክንያት ራሷን ከውሉ ማውጣቷ የሚታወቅ ነው። ዩናይትድ ስቴትስና ታሊባን ዛሬ ቅዳሜ ካታር ዋና ከተማ ዶሃ ላይ ያካሄዱት የሰላም ንግግር ስምምነት ላይ ሳይደረስ አብቅቷል። ድርድሩ ነገ እሁድ ይቀጥላል ተብሏል። ዶሃ የምትገኘው የቪኦኤ ዘጋቢ አይሻ ታንዚም እንደገለጸችው የዛሬው ድርድር ሁለት ሰዓት ተኩል ገደማ የወሰደ ሲሆን ከፍጻሜው በኋላ ሁለቱም ወገኖች አስተያየት አልሰጡበትም ከድርድሩ አስቀድሞ ግን ሁለቱም ወገኖች ስምምነት ላይ ለመድረስ ተቃርበናል ማለታቸውን ነው የቪኦኤ ሪፖርተር ያመለከተችው ከቻይና ጋር የንግድ ጦርነቱ ሊባባስ ነው በሚል ስጋት የተነሳ የሁለት ዋና ዋና የአሜሪካ የአክሲዮን ገበያ ዋጋ ሰንጠረዦች ማቆልቆላቸው ተገልጿል። የትናንቱ በዚህ የአውሮፓውያን አመት ከተከሰቱት የዋጋ ውድቀቶች ሁሉ ትልቁ መሆኑ ነው የተነገረው። ኤስኤንፒ 500 እና ናዝዳክ የተባሉት ሰንጠረዦች የሶስት ነጥብ አንድ ና የሶስት ዘጠኝ የዋጋ ማሽቆልቆል ማሳየታቸው ነው የተዘገበው። ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች የምትከታተሉት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 ና እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና አድምጠናል። አሁን በቀጥታ ወደ ቀዳሚው ቅንብር የኢትዮጵያ መገናኛ ብዙሃን ምክር ቤት ህጋዊ ማረጋገጫ አግኝቶ ስራ ጀምሯል። የምክር ቤቱም አባላት በግልና በመንግስት የመገናኛ ብዙሃን የሚሰሩ ጋዜጠኞችና እንዲሁም የሙያ ማህበራት አባላት መሆናቸው ይታወቃል። ምክር ቤቱ ሊያሳካ ካቀዳቸው ጉዳዮች አንዱ ጋዜጠኞች ሙያው የሚጠይቀውን ስነ ምግባር ጠብቀው እንዲሰሩ ማስቻል ነው። ይህን የገለጹልን ከምክር ቤቱ ስራ አስፈጻሚ አባላት አንዱ ቀደም ብለን በመግቢያ ያስተዋወቅናቸው አቶ ታምራት ኃይሉ ናቸው። ትዝታ በላቸው በዚህ በዋሽንግተን ዲሲ ጉብኝታቸው ወቅት አቶ ታምራት ኃይሉን ወደ ስቱዲዮ ጋብዛ አወያይታለች። ቀጥሎ ይቀርባል። አቶ ታምራት ኃይሉ የቁም ነገር መጽሄት ባለቤትና አዘጋጅ እንዲሁም የኢትዮጵያ መገናኛ ብዙሀን ምክር ቤት ስራ አስፈጻሚ አባል። እንኳን ደህና መጣህ ወደ ዋሽንግተን ዲሲ። ትዝታ እንኳን ደህና ቆየሽኝ። በአጋጣሚ አዲስ አበባ አግኝተህ እንደገና ከቁም ነገር መጽሔት በተጨማሪ ሬዲዮ ላይ ይዘህ አስለፍልፈኛል እና የእኔ ተራ ነው ማለት ነው። አሁን የአንቺ ተራ ነው። አመሰግናለሁ፣ ስለ ትብብርህ። እስቲ መጀመሪያ የኢትዮጵያ መገናኛ ብዙሀን ምክር ቤት መቼ የተመሰረተ እነማን ናቸውስ መስራቾቹ? እሺ እንግዲህ የኢትዮጵያ መገናኛ ብዙሀን ምክር ቤት የዛሬ ሶስት አመት ነው የተመሰረተው። እንግዲህ ህጋዊነቱን በተመለከተ የሚያነጋግር ነገር አለው። ሲመሰረት የዛሬ ሶስት አመት የተለያዩ መገናኛ ብዙሀን የመንግስትም፣ የግልም የሙያ ማህበራትም የጋዜጠኞች ሙያ ማህበራትም ሆነው በተባበሩት መንግስታት ድርጅት አዳራሽ ኢሴ ውስጥ ማለት ነው ነው የተመሰረተው እንደ ተመሰረተ እንግዲህ ዋና የተደረገው ነገር ምንድን ነው? የመተዳደሪያ ደንቡ እንዲጸድቅ ተደረገ። በዋናነት ደግሞ ይሄ የመገናኛ ብዙሀን ምክር ቤቱ የሚመራበት የጋዜጠኞች የስነ ምግባር ደንብ እሱ እንዲ ለውይይት ቀርቦ እንዲጸድቅ ተደረገ። እንግዲህ ይሄ የፕሬስ ካውንስል ወይም የመገናኛ ብዙሀን ምክር ቤት የተቋቋመው ከመንግስት የመንግስት መገናኛ ብዙሀን አሉበት፣ የግል መገናኛ ብዙሀን አሉበት። ከዛ ደግሞ የጋዜጠኞች የሙያ ማህበራት አሉበት። እነኚህን በማቀፍ የዛሬ ሶስት አመት ተመሰረተ። ነገር ግን ምዝገባ ማግኘት አልቻለም። ህጋዊ ምዝገባ ማግኘት የሚቻለው እንግዲህ ሲመሰረት እንደ ማንኛውም መንግስታዊ ያልሆነ ድርጅት ኤንጂኦ ሆኖ ነው የተመሰረተው። ነገር ግን ይህንን መመዝገብ የሚጠበቅበት በወቅቱ የነበረው የበጎ አድራጎት እና ማህበራት ምዝገባ ኤጀንሲ በተለያየ ምክንያት መሰናክሎችን በመፍጠር ለሶስት አመት ያህል ነገ ዛሬ፣ ነገ ዛሬ፣ ነገ ዛሬ እየተባለ በግልጽ የተሰጠን ምክንያት የለም። ግን አንዳንድ የሚጠቀሱ የህግ አንቀጾች አሉ። እንደምታውቂው በኢትዮጵያ ህገ መንግስት መሰረት መደራጀት መብት ነው እና ለመደራጀት ደግሞ ለመደራጀት የተለያዩ ሰዎች ለሆነ አላማ ተሰባስበው ማህበር ማቋቋም ይችላሉ። ድርጅት ማቋቋም ይችላሉ። ትርፋማ ያልሆነ ማለት ነው። በዛ መሰረት ነበረ ጥያቄ ያቀረብ ነው። ግን በተለያየ ምክንያት ሳይመዘግቡን ቀሩ። አሁን ለውጡ ከመጣ በኋላ ራሱ መስሪያ ቤቱ በአዲስ መልክ አዋጁ እንዲስተካከል ተደረገ። ይሄ ለእኛ ብቻ ተብሎ ሳይሆን እንደምታውቂ ብዙ የኤንጂዎችም ከስራ ውጭ ሆነው ነበረ። እንደዛ ሆነው ነበረ ለሁሉም ሊሆን በሚችል መልኩ ሲስተካከል አሁን አዋጁ የወጣው መስከረም ገደማ በነጋሪት ጋዜጣ ታትሞ እንደወጣ ከዛ በኋላ ህጋዊ ሰርተፍኬት አግኝተን አሁን ስራ ተጀምሯል። እንኳን ደስ ያላችሁ። እስቲ የተመሰረተበትን አላማ ንገረኝ። የኢትዮጵያ መገናኛ ብዙሀን ምክር ቤት እንግዲህ እንዳልከው የመንግስትም አለበት መንግስታዊ ያልሆኑ ድርጅቶችም አሉበት የግል ጋዜጠኞችም አሉበት። የተመሰረተበት አላማ ምንድን ነው? እንግዲህ አላማው በዋናነት የኢትዮጵያ መገናኛ ብዙሀን ምክር ቤት የተለያዩ አላማዎችን ይዞ ነው የተመሰረተው። በዋናነት ግን እንግዲህ በህገ መንግስቱ የተረጋገጠ የመገናኛ ብዙሀን ነጻነት የበለጠ እንዲስፋፋ፣ እንዲዳብር እና ሙያው የሚጠይቀውን ስነ ምግባር ጠብቆ እንዲሰራ ለማስቻል ነው። በዋናነት እንግዲህ የሚሰራው በህገ መንግስቱ የተረጋገጠ የመገናኛ ብዙሀን ነጻነት እንግዲህ ሰፊ ነው። በአንቀጽ ሀያ ዘጠኝ ላይ የተመሰረቱ ገለልተኛና ነጻ ሆኖ ሚዲያ መስራት አለበት ይላል ህገ መንግስቱ። ይህንን ወደ ተግባር ለማዋል ብዙ መሰናክሎች አሉ ኢትዮጵያ ውስጥ እንደሚታወቀው። እሱን ተቋቁሞ እነኚህ ህትመትም የብሮድካስት ሚዲያዎችም የጋዜጠኞች ሙያ ማህበራትም አንድ ላይ ሆነው የጋዜጠኝነት ስነ ጋር በማስጠበቅ ለበለጠ የጋዜጠኝነት ሙያ እየዳበረ እንዲሄድና ልክ እዚህ አገር እንግዲህ እንደምታውቁት ይህ ሚዲያ አራተኛ መንግስት ነው። የአራተኛ መንግስትን ሚና መጫወት በሚያስችል ቁመና ላይ መፍጠር የግድ ያስፈልጋል። ነገር ግን በዛ ቁመና ላይ ካልተገኘን መንግስትም ሊሰማን አይችልም፣ የህዝብና መንግስትንም ድልድይ ሆኖ መስራት አይችልም። ስለዚህ ተደማጭ እንዲሆንና ሚዲያው የሚገባውን ሮል መጫወት እንዲችል በዚህ ላይ ያጠነጠነ አላማን ይዞ ነው የሚሰራ። እንግዲህ ያን ለማድረግ የሙያውን ስነ ምግባር ማሳደግና ማስጠበቅ ነው የሚያስፈልገው። እናንተ ደግሞ የመንግስት መገናኛ ብዙሀንም አባል ናቸው፣ ድርጅቶችም አባል ናቸው፣ ግለሰቦችም አባል ናቸውና ይሄን ይህን እንዴት ነው የምትቆጣጠሩት? ይሄ መስፈርት ከሆነ እንግዲህ ምንድን ነው እንዳልኩሽ በመተዳደሪያ ደንቡ ላይ እነኚህ ሶስት አካላት አባል መሆን ይችላሉ። የሚዲያ ስራ ላይ የተሰማሩ መሆን መቻል አለባቸው፣ ወይም ከጋዜጠኝነት ስራ ጋር የተያያዘ የሙያ ማህበራት ናቸው አባል የሚሆኑት እና ሁላችንም የሚያገናኘን ነገር ምንድን ነው? ይሄ የጋዜጠኝነት የሙያ ስነ ምግባር የማስጠበቅ ጉዳይ ነው። ስለዚህ በመንግስት መገናኛ ብዙሀን ውስጥም ያሉ ጋዜጠኞች፣ በግል መገናኛ ብዙሀን ውስጥ ያሉ ጋዜጠኞች እንደዚሁም በግላቸው የሚሰሩ ቢሆኑ ነገር ግን የጋዜጠኞች ሙያ ማህበራት አባል የሆኑ ጋዜጠኞች ይህን የስነ ምግባር ደንብ የመጠበቅ ግዴታ አለባቸው። የውዴታ ግዴታ እንበለው እንግዲህ፣ ግዴታውን በፈቃደኝነት የሚመዘገቡና አባል የሆኑ ስለሆነ ይህን የስነ ምግባር ደንብ የመጠበቅ የሙያ ኃላፊነት አለባቸው። ስለዚህ እና እንበለ አንዱ ጋዜጠኛ ወይንም አንዱ ድርጅት ጥሶ ቢገኝ ምን ይሆናል? ምን ይደረጋል? አዎ፣ እንግዲህ በደንቡ ላይ በግልጽ እንደ ተቀመጠው ለምሳሌ የጥቆማ ሊመጣ ይችላል፣ ከሕብረተሰቡ ከመንግስትን ሊመጣ ይችላል፣ ከድርጅቶች ሊመጣ ይችላል። ይሄ መገናኛ ብዙኃን ወይ ጋዜጣ ወይ መጽሔት ወይ ሬዲዮ ወይ ቴሌቪዥን ስማችንን አላግባብ አጥፍቷል፣ ሚዛናዊ ያልሆነ ዘገባ አስተላልፎብናል ብለው ሲሉ አቤቱታቸውን ያቀርባሉ። እንግዲህ ከአሁን በፊት የተለመደው ነገር እንደምታውቂው እንደዚህ አይነት በመንግስትም ቅሬታ ሲኖር ወይም ደግሞ በግለሰቦችም በድርጅቶችም ሲኖር ቀጥታ ፍርድ ቤት ይሄዳሉ፣ ክስ ይመሰረታል። በዚሁ ክስ የተነሳ ብዙ ውጣ ውረድ አለው። ይሄን ለማስቀረት ምንድን ነው ቀጥታ ለዚህ ለመገናኛ ብዙሃን ምክር ቤቱ አቤቱታው ይቀርባል። አቤቱታውን የሚመረምሩ ከተለያዩ የህብረተሰብ ክፍሎች የተወጣጡ ሰዎች አሉ። አባል ናቸው ወይስ ሌሎች የህብረተሰብ ከተለያዩ የህብረተሰብ ክፍሎች ናቸው። እነኚህ የሁለትና ሁለት ብራንች ወይም ደግሞ ቅርንጫፍ አለው ነገር ናቸው ማለት ነው። የአቤቱታ ሰሚ ጉባኤና የእንባ ጠባቂ የሚባል የተደራጁ አሉ። የዚሁ ድርጅት አካል የሆነ በዚሁ በጠቅላላ ጉባኤው የሚጸድቁ ናቸው። አሁን እንግዲህ እንዳልኩሽ አሁን ቅርብ ጊዜ ነው ይህን ሰርተፍኬት ያገኘ ነው። አቤቱታ የሚቀበሉና የእንባ ጠባቂው ቡድን አባላት ገና አልተደራጁም። አሁን በሚቀጥለው የምናደራጃቸው ናቸው። ስለዚህ ለዛ ይቀርባል። እነኚህ አስራ አምስት አባላት ያሉት የዳኞች አቤቱታ ሰሚ ጉባኤ ከተለያዩ የህብረተሰብ ክፍሎች ነው የሚውጣጣው። ለምሳሌ ከሃይማኖት ተቋማት፣ ከንግድ ምክር ቤት፣ ከህግ ባለሙያ ማህበር፣ ከሲቪል ሶሳይቲ ራሱ ከመገናኛ ብዙሀን ከዳኞች እና የህግ ባለሙያዎችን የሚይዝ ነው። ለነሱ ይቀርባል። ይሄ አቤቱታ የሚቀርበው የስም ማጥፋት አለ ከተባለ የህዝብ ዳኝነት ነው ማለት፣ የህዝብ ዳኝነት ይሰጣል። ከዛ በኋላ እነሱ የሚዳኙት በምንድን ነው? የቀረበውን ስራ ይቀርባል። ከዛ የስነ ምግባር ደንቡ አብሮ ይሰጣቸዋል። ስለዚህ ተላልፏል አልተላለፈ የሚለው እነኚህ ሰዎች ይወስናሉ። ከዛ በኋላ አቤቱታ ደግሞ ይህንን ውሳኔ አርም፣ ለምሳሌ ስም አጥፍተሃል ተብሎ ይሄ ድርጅት እርማታውጣ ሲባል ይግባኝ መጠየቅ ይችላል። ይግባኝ ሰሚ ኮሚቴም አለው። ይሄ መገናኛ ብዙሃን ምክር ቤቱ ይሄ ይግባኝ ሰሚ ኮሚቴም ካጸደቀበት በጋዜጣው ላይ ወይ በመጽሔቱ ላይ ወይ በሬዲዮ በቴሌቪዥን ይቅርታውን የማውጣት ግዴታ አለበት። ያንን ስም አጠፋ ከተባለ ስም ያጠፋውን ሰው ወይንም የተሳሳተውን ዜና አርሞ ማውጣት አለበት። እምቢ ካለ ወደ ፍርድ ቤት ይሄዳል። ጉዳዩ ፍርድ ቤት ይሄድና የፍርድ ቤት ውሳኔ እንደምታውቂው አስገዳጅ ነው። ይህን አልፈጽምም ማለት አይቻልም። እዚህ እኛ ጋር የተሰጠው ውሳኔም እንደ አንድ ቅጣት ማክበጃ ወይም ማቅለያ ሊቀርብበት ይችላል። ካረመ ግን ነገሩ በዚሁ ያልቃል፣ ፍርድ ቤትም ሳይሄድ ከዛ እነ ይሄንን ስህተት የሰራው የመገናኛ ብዙኃን እንግዲህ አንድ እርምት አድርጓል፣ እየተማረ ለሌሎች ማስተማሪያ ይሆናል። በዚሁ መሰረት ይቀጥላል። ነገር ግን እየደጋገሙ ደግሞ ስም የሚያጠፉ ካሉ ወይ ደግሞ ሚዛናዊ ያልሆነ ዘገባ የሚያቀርቡ ደግሞ ካሉ በዚሁ በመተዳደሪያ ደንቡ መሰረት እስከ ማስወገድ ድረስ አባልነት እስከ ማገድ የሚደርስበት ሁኔታ አለ። አቶ ታምራት እንግዲህ ለውጡን ተከትሎ ኢትዮጵያ ውስጥ በርካታ የመገናኛ ብዙሀን እየተንቀሳቀሱ ነው። በተለይ በራዲዮና በቴሌቪዥን የሚሰራጩ ብዙ መገናኛ ብዙሀን አሉ ና ምን ያህሉ ናቸው እናንተ ጋር የተመዘገቡት? እንግዲህ ስንመሰረት አስራ ዘጠኝ መገናኛ ብዙሀን ፈርመዋል። የዛሬ ሶስት አመት እንዳልኩ ልክ በአመቱ በየአመቱ ጠቅላላ ጉባኤ መጥራት ስለነበረብን ተጨማሪ አስር መገናኛ ብዙሀን ምዝገባ ጥያቄ አቅርበው ምዝገባው አድርገው ና ሀያ ዘጠኝ ደርሰናል። ከመንግስትም ከግልም ከማህበራትም ማለት ነው። ግን እንዳጠቃላይ ስትመለከችው እንዳልሽው ኢትዮጵያ ውስጥ አሁን በጣም በርካታ የሳትላይት ቴሌቪዥን ቁጥሩ ቁጥራቸው ከብሮድካስት ባለስልጣን ያውቀዋል በትንሹ ከ50 በላይ የሆኑ መገናኛ ብዙሀን አሉ ተብሎ የሚታሰበው። ከዚሁም የማይተናነስ ደግሞ የሃይማኖት ተቋማት ደግሞ በሳተላይት ቴሌቪዥን አሉ። አዎ፣ እነሱ እንደ አባልኛ ጋር መመዝገብ ቢያስቸግርም፣ ስለዚህ እነዚህንም አሁን እስካሁን ሀያ ዘጠኝ አሉ። አሁን ጠቅላላ ጉባኤ እንደገና ይጠራል፣ ያልተመዘገቡ እንዲመዘገቡ እና ለምዝገባው፣ እንግዲህ እኛ የምንጠይቀው ሁለት ክራይቴሪያ ነው። በመተዳደሪያ ደንቡ ላይ በግልጽ እንደሰፈረው አንደኛ፣ ህጋዊ የሆነ ኢትዮጵያ ውስጥ መመዝገብ ያስፈልጋል ኢትዮጵያ ውስጥ ተቀማጭነቱ ኢትዮጵያ ውስጥ መሆን አለበት። ከኢትዮጵያ መንግስት ተቀማጭነቱ ማለት ባለቤቱ ነው ወይስ መገናኛ ብዙሀኑ ራሱ? አዎ እንግዲህ አሁን ባለው ህግ መሰረት ኢትዮጵያዊ ያልሆነ ሰው መገናኛ ብዙሀን ሊኖረው አይችልም። ስለዚህ ሉ ኢትዮጵያዊ ያልሆኑ የሌላ ሀገር ዜግነት የያዙ እና አሁን ለምሳሌ ከውጭ ከዳያስፖራ ገብተው የሚያሰራጩ የሚያሰራጩ አሉ። ግን ምዝገባውን የሰሩት ኢትዮጵያውያኖች ናቸው የተፈቀደው ለዚህ ነው። ምዝገባውን የያዙት ኢትዮጵያን በሌሎች ሰዎች ስም ነው የተመዘገቡት። ስለዚህ እነኛ የተመዘገቡ ሰዎች ኢትዮጵያዊ ሆነው ከተመዘገቡና ያንን ሰርተፍኬት ማቅረብ ከቻሉ ህጋዊ ናቸው ማለት ነው። ሁለተኛ የሚጠየቀው መስፈርት ምንድን ነው? ቅድም ያነሳሁት የስነ ምግባር ደንቡን መፈረም ግዴታ ይሆናል። ክቡራትና ክቡራን አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው በ19 በ25ና 31 ሜትር ባንዶች ላይ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የምንወያየው ከኢትዮጵያ መገናኛ ብዙሀን ምክር ቤት የስራ አስፈጻሚ አባል አቶ ታምራት ኃይሉ ጋር ነው። እንድትከታተሉን ደግሜ ጋብዛለሁ። እንደው አቶ ታምራት ኢትዮጵያ ውስጥ ያሉ መገናኛ ብዙሀን ጋዜጠኞቹ በስራ ላይ እለት ተእለት የሚሰማሩት ጋዜጠኞች አውቀውም ሳይሆን ጥፋት የሚከሰተው አንዳንድ ጊዜ ከልምድ ማነስም ከእውቀት ማነስም ነው። ድርጅታችሁ ስልጠና ይሰጣል እንዲሁ ሰነዱን ቁጭ አርጎ ይህን ሰነድ ተከተሉ ነው ወይንስ ብቃት እንዲኖራቸው ጋዜጠኞች ያግዛል? አዎ ይሄ እንግዲህ ትልቁ መሰረታዊ ችግር ብለን የምናስበው በኢትዮጵያ መገናኛ ብዙሀን ውስጥ የእውቀት የአቅም ችግር በስፋት ይታያልና የስነ ምግባር ደንቡን ብቻ በመስጠት ችግሩ ይፈታል ማለት ያስቸግራል። እርግጠው የስነ ምግባር ደንቡን ብዙዎቹ ያውቁታል ማለት ይቻላል። ነገር ግን ወደ ተግባር ሲቀየር ግን ብዙ ያንን ስነ ምግባር ደንብ ለመጠበቅ የሚያስቸግሩ የተለያዩ ሁኔታዎች ይመጣሉ። ግን ብቃት እያደገ እውቀት እያደገ በሚሄድበት ጊዜ ይህን ስነ ምግባር ደንብ የመጣስ አዝማሚያው እየቀነሰ ይመጣል የሚል እምነት ስላለ ይሄ የመገናኛ ብዙኃን ምክር ቤት በዋናነት እንደውም ይሰራዋል ተብሎ ከሚታሰበው ጉዳይ አንዱ ተከታታይ የሆነ ስልጠና ለአባላት ይሰጣል። በማንኛውም አሁን እንግዲህ ሀገራችን ያለችበት ሁኔታ ይታወቃል። አሁን ይሄ ግጭት ጉዳይ አለ። ይሄ ግጭቱ እንኳ እንዴት ይዘገባል በጋዜጠኝነት ኃላፊነት በሚሰማው መልኩ እንዴት ነው መዘገብ ያለበት የሚለው ባልሆነ መልኩ እንዴት ይዘገባል የሚለው በጣም ትልቅ ጉዳይ ነው። በሚቀጥለው ዓመት ምርጫ ይመጣል ተብሎ ይታሰባል። ከምርጫ ጋር ተያይዞ የምርጫ ዘገባ ምን መሆን አለበት የሚለው ይሰጣል። ልዩ ልዩ አይነት በተለይ ሄ የምርመራ ጋዜጠኝነት የሙስናው ጉዳይ እጅግ ሰፊ ከመሆኑ ጋር ተያይዞ ተከታታይ የሆኑ ስልጠናዎች በሀገር ውስጥ ባሉ ባለሙያዎችም ከውጭ ሀገር ባሉ ባለሙያዎችም በመነጋገር በመስጠት እንግዲህ ብቃቱ በተከታታይ ስልጠና በሰጠ መጠን የጋዜጠኞች የስነ ምግባር ደረጃ እያደገ እየተሻሻለ ይሄዳል። ይሄ ደግሞ በስራው ላይ ይንጸባረቃል ተብሎ ይታሰባል። ልክ አሁን እንደምናየው በአንዳንድ መገናኛ ብዙኃን ላይ የሚታዩት የስነ ምግባር ግድፈቶች አንዳንዶቹ ባለማወቅ፣ አንዳንዶቹ ሆን ተብሎ የሚደረጉ ናቸው። ዞሮ ዞሮ ግን ሕብረተሰቡን ከዚህ መጠበቅ ስለሚያስፈልግ ስልጠናው በጣም መሰረታዊ ነው። እንደ ዋናነት እንደውም ደይ ቱ ደይ የሚሰራው ስራ በዋናነት ከዚሁ ከስልጠናው ጋር የተያያዘ ይሆናል። ምናልባትም እንደ ሲፒጄ ወይንም ሌሎች የመገናኛ ብዙሀን መብት ጠባቂ ድርጅቶች ሊያግዙ፣ ሊተባበሩ ስልጠናውንም ሊያቀርቡላችሁ ወይንም ደግሞ ስልጠና የሚያቀርብ አካል ጋራ ሊያገናኟችሁ የሚችሉበት ሁኔታ አለ። ይህንን ተመልክታችኋል። አሁንም ምዝገባችን በተለይ ህጋዊ ከመሆናችን ጋር ተያይዞ በተለያዩ መገናኛ ብዙሀን ይፋ ተደርጎ ነበረ። ከዛ ጋር ተያይዞ በጣም ብዙ ፍላጎቶች አብሮ ለመስራት ፍላጎቱ አለ። ዋናው ነገር ግን በጠቅላላ ጉባኤ አጸድቀን ፕሮጀክት መሰራት መቻል አለበት። የአመቱ ፕሮጀክት ይሰራል እና ጠቅላላ ጉባኤው እንዲያጸድቀው ይደረግና እቅዱ በጀትንም ይጨምራል። ይሄ ነገር ገንዘብ ከተለያዩ አካላት ማግኘት የሚቻልበትንም እድል በፕሮጀክት ውስጥ ይካተትና ጠቅላላ ጉባኤው እንዲያጸድቀው ይደረጋል ከዛ በኋላ ግንኙነታችን በጣም ቀላል የሆናል። ስልጠናዎችን በተከታታይ መስጠት ይቻላል። ግንዛቤ መፍጠር የሚቻልበትና ህብረተሰቡም ስለ መገናኛ ብዙሀን ምክር ቤቱ በቂ የሆነ ግንዛቤ ይዞ ስህተት ተሰርቶ እንኳን ከሆነ በራሱም ላይ ባይሆን በሌሎች ሰዎችም ላይ የተሰራ ስህተት ካለ ለዚህ ለመገናኛ ብዙሀን ምክር ቤት የማቅረብና በሙያዊ መንገድ የሚታረምበት መንገድ እንደ በፊቱ የአይጥና ድመት አይነት ሆኖ ወደ ፍርድ ቤት የመመላለስ አዝማሚያ አሁን እንኳን ቀርብ ጊዜ እንግዲህ ምክር ቤቱም እርግጥ ተቋቁሟል፣ ግን ስራውን አክቸዋሊ ስላልጀመርንም አንዳንድ መገናኛ ብዙሀን የሬዲዮ ጣቢያዎች ተከሰው ከሌላ ክልል በመጡ እንደዚህ የመጓተት ነገር አለ። ከሌላ ክልል የመጣ ጋዜጠኛ ማን ፖሊስ ጋዜጠኛን ከስቱዲዮ ይዞ የመሄድ ሁሉ አዝማሚያ አሁን አህዱ ሬዲዮ ላይ እንደዚህ አይነት ነገር ተከስቶ ቅርብ ጊዜ የተዘጋው ይሄ ክስ እና እንደዚህ አይነት በሚዲያ ላይ የሚፈጸሙ ችግሮችን ግንዛቤ ካለመኖር ነው። ከህግ አስፈጻሚውም አካባቢ ከፖሊስም አካባቢ በላይ እንደናንተ አይነቱ በህግ ተደራጅቶ ሙያውንም ማስከበር ወይንም ሙያውንም ደግሞ ስራ ላይ የሚያውለውን ግለሰብ ማስከበር የሚችል ሀይልም ባለመኖሩ ነው እስከዛሬ ድረስ የተከናወነው። እነኚህ ሁሉ ችግሮች አሉ። በዋናነት አሁን ከዚህ ከጋዜጠኞች ጋር ግን ተያይዞ ለሚታዩ ችግሮች የጋዜጠኞችን መብት በማስከበር በኩል የሙያ ማህበራት ኃላፊነት በጣም ሰፊ ነው። ኢትዮጵያ ውስጥ እንዳለመታደሉ ነው እስካሁን የተለያዩ የጋዜጠኞች የሙያ ማህበራት ቢኖሩም ጠንካራ ሆነው የጋዜጠኛውን መብት በማስጠበቅ በኩል በተለያየ መንገድ የጥቃት ኢላማ ሲሆኑ እየታገሉ እንዳልሆነ ይታያል። ስለዚህ አሁን ይሄ የሚዲያ ካውንስል ወይም የመገናኛ ብዙሃን ምክር ቤት እነኚህ የጋዜጠኞች ሙያ ማህበራት እንዲጠነክሩ የጋዜጠኞቻቸውን የአባላቶቻቸውን መብት ማስከበር በሚችሉበት አሁን ስልጠናው ይህንም ይጨምራል። እና ብዙ ጋዜጠኛ ኢትዮጵያ ውስጥ የጋዜጠኞች ሙያ ማህበራት አባል አይደለም። ለምን? በተለያየ ምክንያት ነው። ግን ግንዛቤ ሲፈጠር ሙያ ማህበራት በጣም አስፈላጊ መሆናቸውን ግንዛቤ እያገኙ ይሄዳሉ። በሱም ላይ የምንሰራቸው ስራዎች ሰፊ ይሆናሉ ተብሎ ይታሰባል። አይ፣ በጣም ጥሩ አቶ ታምራት የመጨረሻ ላርገውና እንግዲህ ኢትዮጵያ ውስጥ ያሉ ክልሎችም የራሳቸው መገናኛ ብዙኃን አላቸውና ቀደም ብሎ እነኝህ መገናኛ ብዙኃን እንደ ውሱን በሆኑ ጉዳዮች ላይ ነበር የሚዘግቡት። አሁን እያንዳንዱ መገናኛ ብዙኃን እንደ አገርን እንደሚወክል አድርጎ አገር ለአገር እንደሚጣላ አይነት ነገር አድርጎ ክልሎቹ እርስ በርስ መካከል ትልቅ ውጥረት የሚፈጠርበት ሁኔታ አለና እነሱ አባል ናቸው ወይ? እነ የክልል መገናኛ ብዙሀን ያው የመንግስት ናቸው ናቸው ወይ? እስቲ ይሄን መጀመሪያ ብትመልስ። እንግዲህ ምስረታው ሲከናወን ለሁሉም ጥሪ ተደርጓል። የተገኙት አሉ። አሁን ከክልሎች አካባቢ የቤንሻንጉል ጉሙዝ መገናኛ ብዙሀን ኤጀንሲ እኛ ጋር አባል ነው። ይሄ እንግዲህ ሬዲዮም አላቸው የቴሌቪዥን ፕሮግራም ከብሄራዊ ጣቢያው ጋር በመነጋገር ይሰራሉ። ድሬዳዋም እንደዚሁ እኛ ጋር አባል ነው የደቡብ ክልል እንደዚሁ እነሱም ጋዜጣም ቴሌቪዥን ሬዲዮም አላቸው። እ ትግራይ አማራ፣ ኦሮሞ እነሱ ገና አልገቡም አልገቡም፣ ግን ጥሪ ተደርጓል። አሁን ምናልባት በሚቀጥለው ጠቅላላ ጉባኤ ሲጠራ እነኙ ሁሉ ይገባሉ። አይ ቲንክ በኃላፊነት ስሜት ለመስራት የሚፈልጉ መገናኛ ብዙሀን ይገባሉ ብለን ነው የምናስቡ። እንግዲህ አቶ ታምራት አይሉ አንተ የምትጨምረው ነገር ከሌለ በስተቀር ስለ ኢትዮጵያ መገናኛ ብዙሀን ምክር ቤት የምታክለው ካለ አክልና፣ የመጨረሻ የማነሳው ነገር ምንድን ነው፣ የመገናኛ ብዙሃን ምክር ቤቱ አንዳንድ ሰዎች ምናልባት ከግንዛቤ እጥረትም ሊሆን ይችላል፣ የጋዜጠኞችን መብት የሚያስከብር ምክር ቤት ወይም የሚታገል አድርጎ የማሰብ ሁኔታ አለ። የሚዲያ ካውንስል ወይም ደግሞ የመገናኛ ብዙሃን ምክር ቤቱ የጋዜጠኞችን የስነ ምግባር ደንብ በማስጠበቅ በኩል በሕዝብና በመንግስት መካከል ድልድይ ሆኖ ለመስራትና የሙያውን ስነ ምግባር ለማስጠበቅ የሚሰራ ነው። የጋዜጠኞችን መብት በማስከበር በኩል አሁንም ቢሆን ኃላፊነቱ የጋዜጠኞች የሙያ ማህበራት ነው። የሙያ ማህበራቱ አሁን ያሉ አሉ። እነኝህን የሙያ ማህበራት እንግዲህ ያለው አማራጭ የሙያ ማህበራቱን ማጠናከር አንድ፣ ሊጠናከሩ የማይችሉ ናቸው ደግሞ ተብሎ ከታሰበ ወይም ጋዜጠኛው እንደዛ ብሎ የሚያስብ ከሆነ አዲስ የሙያ ማህበር ማቋቋም እና ተደራጅቶ ወደዚህ ወደ መገናኛ ብዙሃን ምክር ቤቱ መምጣት እና በጋራ ሙያ የሚያድግበት መንገድ እንደው ለማጣራት ያህል በሙያ ማህበር ተደራጅተው ያሉ ጋዜጠኞችም የእናንተ አባል ናቸው? አባል ናቸው። አዎ ለምሳሌ ሶስት የጋዜጠኞች ሙያ ማህበራት አባል ናቸው። የኢትዮጵያ ጋዜጠኞች ማህበር፣ እሱ እንደው ሀምሳኛ አመቱን ቅርብ ጊዜ ነው ያከበረው። ሁለተኛ የኢትዮጵያ ስፖርት ጋዜጠኞች ማህበር የሚባልም አለ፣ የስፖርት ጋዜጠኞች ተሰባስበው ያቋቋሙት። የኢትዮጵያ ሴት መገናኛ ብዙሀን ማህበርም አለ። እነሱም እንደዚሁ አባል ናቸው። ስለዚህ የቀሩትም ካሉ ህጋዊ ሆነው እየሰሩ ሆነው ሳይመዘገቡ የቀሩ ካሉ በቀጣይነት ይገባል። አሁን ደግሞ እንደ አዲስ እየተቋቋሙ ያሉ ሌሎችም የሙያ ማህበራት አሉ። የኤዲተርስ ፎረም አይነት አዘጋጆች እንደዚህ ተሰባስበው ደግሞ ማህበር የማቋቋም ፍላጎት አላቸው። እነሱም እየተደራጁ ነው። እንደዚህ አይነቶቹ ሲመጡ ጠንካራ የመሆን እድሉ እየሰፋ ይመጣል እና ጋዜጠኞች ዳር ሆኖ መመልከት ሳይሆን ሙያውን ለማሳደግ የግድ በሙያ ማህበር መደራጀት በጣም ያስፈልጋል። ከዛ በኋላ ደግሞ እንደዚህ በመገናኛ ብዙሀን ምክር ቤት ራሳችንን በራሳችን የምንዳኝበትን ነገር አሁን በራሳችን የስነ ምግባር ደንብ ማድረግ አለብን። ይሄ ካልሆነ ግን ልክ ካሁን በፊት እንደነበረው ሁኔታ መንግስት እያንዳንዱ ጋዜጠኛ እያንጠለጠለ እስር ቤት የሚወረውሩበትና ተመልሶ ወደ ኋላ የምንሄድበት ሁኔታ እንዳይፈጠር ሁላችን በጋራ የምንሰራበት እድል ቢፈጠር እሱ ብቻ ሳይሆን እንግዲህ ድርጅታችሁ ጋዜጠኞች ተአማኒና በሁሉም ኢትዮጵያውያን የሚከበርና ለሀገሪቱም ሰላምና ደህንነት የሚሰራ የመገናኛ ብዙኃን ኃይል የመመስረት አላማ ነውና ያላቸው መልካም እድል ላለው በጣም ነው የማመሰግነው። አቶ ታምራት ኃይሉ የኢትዮጵያ መገናኛ ብዙሀን ምክር ቤት የስራ አስፈጻሚ አባል፣ የቁም ነገር መጽሄት ባለቤትና አዘጋጅ፣ በጣም አመሰግናለሁ። በጣም አመሰግናለሁ። እሺ አድማጮች አሁን ቀደም ብዬ እንዳስተዋወቅኩት ወደ ሙዚቃ ቃና ነው የምናመራው። የፕሮግራሙ አዘጋጅና አቅራቢ ደሳለኝ መኮንን እዚህ ስቱዲዮ አጠገቤ ይገኛል። ደሳለኝ ላለፉት በርካታ ሳምንታት በወቅታዊ ፕሮግራሞች ሳቢያ የሙዚቃ ቃና የሙዚቃ አድናቂዎች እንደሚጠብቁት ሳናቀርብ ብንቀርም ካለፈው ሳምንት ጀምሮ ተመልሰሃል። ታዲያ ለዛሬ ምሽት እጅህ ከምን አሉላ፣ አመሰግናለሁ። አንተም ጋር እንግዲህ ለመጀመሪያ ጊዜ ነው ከበርካታ ሳምንታት በኋላ እዚህ ስቱዲዮ ስንገኝ። በዛሬ የሙዚቃ ቃና ፕሮግራም ያካተትኩት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ አስረኛ ያለውን ደረጃ የያዙትን ዜማዎች ነው። በርካታ ምርጥ ምርጥ ዜማዎችን ደረጃ ይዘዋል። በተለይ ሎስ አንጀለስ ካሊፎርኒያ የተወለደችው አስራ ሰባት አመቷ ድምጻዊ ቢሊ ኤሊሽ ዌን ዊ ኦል ፎል ስሊፕ ወር ዱ ዊ ጎ የተሰኘውን የመጀመሪያ አልበሟን ካወጣች አጭር ጊዜ ነው ሆኖም ግን በአልበሙ ውስጥ ከተካተቱት አስራ አራት ዜማዎች መካከል በአብዛኛው ማለት እችላለሁ አሉላ፣ በጣም ተወዳውላታል። በተለይ ግን በአድጋ እየተሰኘው ዜማዋ በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የሁለተኝነትን ደረጃ ይዞላታል። አሉላ፣ ሌላው የሚገርመው በቢልቦርድ ሰንጠረዥ ላይ ባለፉት ስልሳ አመታት የቢልቦርድ ሰንጠረዥ እንደዚህ ሙዚቃዎችን እየዘረዘረ ማስተዋወቅ ከጀመሬ ወደ ስልሳ አመታት ሆነዋል። በጣም የሚገርመው ሊል ናስ ከቢሊ ሬይ ሳይረስ ጋር በጋራ ሆኖ የሚጫወተው ኦልድ ታውን ሮድ የተሰኘው ዜማ ለአስራ ሰባት ሳምንታት በተከታታይ በአንደኝነት ደረጃ ላይ በመቀመጥ ታሪክ ሰርቷል። ሌሎችም በርካታ ዜማዎች ከአንድ እስከ አስረኛ እርግጠኛ ነኝ ለአድማጮች ለጆሮ የሚጥሙ ዜማዎች ናቸው ብዬ አስባለሁ። በእርግጥ የሚጥሙ ይመስለኛል። ደሳለኝ በጉጉትም የመጀመሪያ ዜማህን ለመስማት እየተጠባበቁ ይመስለኛል። በርከት ያሉ ምርጫዎች ስላሉ ሰዓቱ እንዳንሻማ በዚያው ወደ ዝግጅቱ እንዝለቅ። ቀዳሚው የሙዚቃ ቃና ምርጫ ይከተላል። የሙዚቃ ቃና አሉላ አመሰግናለ የአየር መስመሩን ስለለቀክልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች፣ በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው ፕሮግራም በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ አስረኛ ደረጃ የያዙትን ዜማዎች ይዤላችሁ ቀርቤያለሁ። ታዲያ በቀጥታ ወደ ዜማዎቹ ነው የምናመራው። የአስረኝነትን ደረጃ ከያዘው ዜማ እንጀምርና በዚህ ሳምንት በአስረኝነት ደረጃ የተቀመጠው ኢፍ አይ ካንት ሀቪው የተሰኘው የሸዋን መንደስ ዜማ ነው። እንሆ Can't write one song that's not about you. Can't drink without thinking about you. Is it too late to tell you that everything means nothing if I can't have you? I'm in Toronto and I got this view, but I might as well I'll be in a hotel yeah. Doesn't matter cause I'm so consumed Spending all my nights reading texts from you Oh, I'm good at keeping my distance I know that you're the feeling I'm missing You know that I hate to admit it But everything means nothing if I can't have you I can't write one song that's not about you Can't take So sorry that my timing's off, but I can't move on if we're still gonna talk. Is it wrong for me to not want half? I want all of you, all the strings attached. Oh, I'm good at keeping my distance. I know that you're the feeling I'm missing. You know that I hate to admit it, but everything means nothing if I can't have you. Can't one song that's not about you. Can't drink. ኢፍ አይ ካን ሃቭ የተሰኘው የሸዋን መንደስ ዜማ ነበር ያደመጥነው። የካናዳ ተወላጅ የሆነው የ20 ዓመት ወጣት ሸዋን መንደስ ወደ ሙዚቃው ዓለም ብቅ ያለው እንደ አውሮፓውያን አቆጣጠር በ2013 ዓ ም ሲሆን እስካሁን ሶስቱ የስቱዲዮ አልበሞችን በገበያ ላይ አውለዋል። ቀደም ብለን ያደመጥንለት ዜማ የወጣው ባለፈው በግንቦት ወር ሲሆን ዜማው ተወዳጅነትን አግኝቶለታል። በዚህ ሳምንት የአስረኝነትን ደረጃ ይዞለታል። የዘጠኝነትን ደረጃ ወደ ያዘው ዜማ ስናመራ ሰንፍላወር የተሰኘው ፖስት ማሎንና ስዌሊ በጋራ የተጫወቱትን ዜማ እናገኘ እናገኛለን ይህ ዜማ የወጣው ባለፈው የጥቅምት ወር ሲሆን ዜማው እጅጉን ከመወደዱ የተነሳ ለ32 ሳምንታት ከቢልቦርድ ሰንጠረዥ ላይ ከአንድ እስከ አስር ከያዙት ዜማዎች አንዱ ሆኖ ሰንብቷል በዚህ ሳምንትም የዘጠኝነትን ደረጃ ይዞለታል በስምንተኝነት ደረጃ ሳከር የተሰኘውን የጆናስ ብራዘርስን ዜማ እናገኛለን። ጆናስ ብራዘርስ እንደ ኤሮፓውያን አቆጣጠር በ2005 በሶስት ወንድማማቾች የተቋቋመ የፖፕ ሮክ ባንድ ሲሆን እስካሁን ድረስ በዓለም ዙሪያ ከ17 ሚሊየን በላይ የአልበም ቅጂ ሸጠዋል። ወንድማማቾቹ ላለፉት ስድስት ዓመታት ተለያይተው በየፊናቸው ሲሰሩ ከቆዩ በኋላ ባለፈው የመጋቢት ወር በጋራ አንድ ላይ ሆነው ቀጥላችሁ የምትሰሙትን ሳከር የተሰኘውን ነጠላ ዜማ አውጥተዋል። ዜማው እንደወጣ የአንደኝነትን ደረጃ ይዞላቸው ነበር። በዚህ ሳምንት ደግሞ ወደ ስምንተኝነት ደረጃ ሸርተት ብሎባቸዋል። እናድምጠው። You're the medicine and the pain, the tattoo inside my brain, and baby you know it's obvious. I'm a sucker for you. I <laughs> said. for you yeah don't complicate Looking for you. በአሜሪካን የቢልቦርድ ሰንጠረዥ ላይ የስምንተኝነትን ደረጃ የያዘውን ሳከር የተሰኘውን የጆናስ ብራዘርስን ዜማ ነበር ያደመጥነው። ወንድማማቾቹ በዚህ ባሳለፍነው የሰኔ ወር ሃፒነስ ቢጌንስ የተሰኘውን አምስተኛ የስቱዲዮ አልበማቸውን በገበያ ላይ አውለዋል። አዲሱ አልበማቸውን በሚመለከት በተለያዩ ቦታዎች እየተዘዋወሩ የሙዚቃ ትርኢት ለማሳየት ዝግጅት ላይ ናቸው። የሰባተኝነትን ደረጃ ወደ ያዘው ዜማ ስናመራ የፖስት ማሎንን ሌላ ዜማ እንደገና እናገኛለን። ጉድባይስ የተሰኘው ዜማው የሰባተኝነትን ደረጃ ይዞለታል። ዜማውን የተጫወተው ብቻውን አይደለም። Young tongue. Achuotani. Me and Kirf feel the same. Too much pleasure is pain My girl spites me in vain. All I do is complain. She needs something to change. Need to take off the ass So get all tonight. And don't tell me to shut up. When you know you talk too much, but you don't got to say I want you out of my head. You out of my bed tonight. the night. There's no way I can save you. Cause I need to be saved too. I'm no good at goodbyes. We're both acting insane. But you're stubborn the chains. Now I'm drinking again. 80 proof in my veins. And my fingers stained. Looking over. I want you back here tonight. I'm trying to get you know I want to gendize you, you. My argument is possessive. it got you precise. Can you not turn off the TV? I'm watching it fight. ጉድባይ የተሰኘውን የፖስት ማሎንን ዜማ ነበር ያደመጥነው። ወደ ስድስተኝነት ደረጃ ስንሸጋገር አይዶን ኬር የተሰኘውን ኤድሸረን ከጀስትን ቢቨር ጋር በጋራ የሚጫወተውን ዜማ እናገኛለን። I don't ever wear a suit and tie. Yet. Wondering if I can sneak out the back. Nobody's even looking me in my eyes Can you take my hand, finish my drink, say, "Shall we dance?" Hell yeah. You know I love you. Did I ever tell you? You make it better like that. Don't think. I But we can hear ourselves. Pictureless, I'd rather kiss a right backpack But all these people all around, I'm with anxiety. But I'm told it's where I'm supposed to be. You know what? It's kinda crazy, cause I really don't mind. Can you make it better like that? Don't think. በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የስድስተኝነትን ደረጃ የያዘውን አይዶንኬር የተሰኘውን እንግሊዛዊ ድምፃዊ ኤድሸረን እና ካናዳዊ ድምፃዊ ጀስተን ቢበር በጋራ የተጫወቱትን ዜማ ነበር ያደመጥ ነው። ዜማው እዚህ ዩናይት ስቴትስ ብቻ አይደለም ተደናቂነትን ያተረፈው። በሃያ ስድስት የተለያዩ አገሮች የቢልቦር ሰንጠረዥ ላይ የበላይነትን ይዟል። በአምስተኝነት ደረጃ ደግሞ ትሩዝ ሀርትስ የተሰኘውን የሊዞን ዜማ እናገኛለን የዲትሮይት ምችጋን ግዛት ተወላጅ የሆነችው የ31 ዓመቷ የራፕ አቀንቃኝና የፊልም ተዋኝ ከዝ አይ ላቭ ዩ የተሰኘውን ሶስተኛ የስቱዲዮ አልበሟን ባለፈው ሚያዝያ ወር ያወጣች ሲሆን በአልበሙ ውስጥ ከተካተቱት ዜማዎቿ መካከል ቀጥለን የምናደምጠው ትሩዝ ኸርትስ የተሰኘው ዜማዋ የአምስተኝነትን ደረጃ ይዞላታል I mean, who would want to hide this? I will never, ever, ever, ever, ever be your side chick. i put the in single. Ain't worried about a ring on my finger. So you can tell your friend, shoot your shot when you see him. It's okay, he already in my. ወደ አራተኝነት ደረጃ ስንሸጋገር ታልክ የተሰኘውን የካሊድን ዜማ እናገኛለን። I, I can see it in your eyes. I can tell that you want more. What's been on your mind? There's no reason we should hide. Tell me something I ain't heard before. Oh, I've been dreaming about it. And it's you I'm on. So stop thinking about it. Can't we just talk? Can't we just talk? Before we get lost, maybe I find it together. We're growing our uh, I've never felt like this before. I apologize if I'm moving too far. Can we just talk? Can we just talk? Go figure out where we're going or oh, no nah. Pair out a few, left some flowers in the room. I'll make sure I leave the door unlocked. Now I'm on the way, I swear I won't be late, I'll be there by five o'clock Oh, you've been dreaming about it, and I'm what you want So stop thinking about it Can't we just talk? Can't we just talk about now. Too far, can we just talk? የአራተኝነትን ደረጃ የያዘውን ተዋዋክ የተሰኘውን የካሊድን ምርጥ ዜማ ነበር ያደመጥነው። የሶስተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ሲኖሪታ የተሰኘውን የሸዋን መንደስንና የካሚላ ካቤሎን ዜማ እናገኛለን። እናደምጥላቸውም። የካናዳ ድምፃዊ ሸዋን መንደስና የኪዩበን አሜሪካን ድምፃዊ የሆነችው ካሚላ ካቤሎ በጋራ የተጫዋወቱትን ሲኞሪታ የተሰኘውን ዜማቸውን ነበር ያደመጥ ነው። የሶስተኝነትን ደረጃ ይዟል በቢልቦርድ ሰንጠረዥ ላይ። ቀጥለን ደግሞ የሁለተኝነትን ደረጃ የያዘውን ዜማ ስናደምጥ የ17 ዓመቷን ወጣት አሜሪካዊ ድምፃዊ ቢሊ ኤሊሽን እናገኛለን። ሎስ አንጀለስ፣ ካሊፎርኒያ ግዛት የተወለደችው ቢሊ ኤሊሽ ወን ዊ ኦል ፎል ስሊፕ ወርድ ዊ ጎ ብላ የሰየመችውን የመጀመሪያ አልበሟ በገበያ ላይ የዋለችው ባለፈው የመጋቢት ወር መገባደጃ ላይ ነው። አልበሙ በውስጡ አስራ አራት ዜማዎችን ያካተተ ሲሆን በአልበሙ ውስጥ ያሉት አብዛኛዎቹ ዜማዎቿ የተወደዱላት ሲሆን፣ ቀጥለን የምናደምጠው ባድጋይ የተሰኘው ዜማ የሁለተኝነትን ደረጃ ይዞላታል። shirt now with my bloody nose sleeping you're on your tippy toes creeping around like no one knows think you're so criminal bruises on both my knees for you don't say thank you oh please i do what i So, you're a tough guy, like you're really rough guy. Just can't get enough guy, just always so puff guy. I'm that bad type, make your mama sad type, make your girlfriend mad type. Might seduce your dad type. I'm the bad guy. Duh. በዚህ ሳምንት የሁለተኝነትን ደረጃ የያዘውን ባድ ጋይ የተሰኘውን የቢሊ ኤሌሽን ዜማ ነበር ያደመጥ ነው። የተከበራቸው ሙዚቃ ቀን አድማጮች፣ የተመደበልኝ ሰዓት እየተገባደደ ነው። የምሰናበታችሁ በዚህ ሳምንት የአንደኝነትን ደረጃ በያዘው ኦልድ ታውን ሮድ በተሰኘው ሊልናስ ከቢሊ ሬ ሳይረስ ጋር በመሆን በተጫወተው ዜማ ይሆናል። አብራችሁ ስለቆያችሁ እያመሰገንኩኝ ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት ደሳለኝ መኮንን ነኝ በእኔ በኩል Child. Yeah, I'm gonna take my horse to the old town road. I'm gonna ride till I can't no more. I'm gonna take my horse. To not no more I got the horses in the back, horse stock is attached, head is mad it black, got the boostes black to match riding on a horse, ha. you can whip your horse. I've been in the valley, you ain't been up off that porch now. Can't nobody fail. me? They tell me nothing. You can't tell me nothing. Can't nobody tell me. ደስ ደሳለኝ፣ እናመሰግናለን። ማጠቃለያ ዜና ላሰማ። የሱዳኑ የሽግግር ወታደራዊ መማክርት ሸንጎ እና ተቃዋሚ መሪዎች ሀገሪቱን ወደ ሲቪል አስተዳደር የሚያሻግር ለሶስት ዓመታት የሚዘልቅ የሽግግር መንግስት ሊያቋቁሙ መስማማታቸው ተገለጸ። ዛሬ ቅዳሜ ይህን ያስታወቁት የአፍሪካ ህብረቱ ሸምጋይ ሞሐመድ ሀሰን ሌባት ናቸው። ሊቢያ ውስጥ ሶስቱ የፍልሰተኞች ማቆያ ማዕከሎች መዘጋታቸው አስደስቶናል። ነገር ግን በሀገሪቱ ያሉት ፍልሰተኞችና ስደተኞች ጉዳይ እንዳሳሰበን ነው ሲል ዩኤንኤችሲአር አስታወቀ። የሆንግ ኮንግ ተቃዋሚዎች ዛሬም ሰልፍ አካሂደዋል። ፖሊሶች ሊበትኗቸው አስለቃሽ ጋዝ ረጭተዋል። ዛሬ የወጡት ሰልፈኞች በብዙ አስር ሺዎች የተገመቱ ናቸው። ሩሲያ ውስጥም ፖሊሶች ፍትሐዊነት የጎደለው ምርጫ ያሉትን በመቃወም ሰልፍ የወጡ ሁለት መቶ የሚሆኑ ሰዎችን ማሰራቸውን አንድ መንግስታዊ ያልሆነ ድርጅት አስታወቀ። ክብራትና ክብራን አድማጮች በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍም 943 እና እንዲሁም በናይል ሰዓት የአሜሪካ ድምፅ ራዲዮ በየቀኑ ከሚ3 ሰዓት እስከ 4 ሰዓት በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድሳ ፕሮግራም እዚ ላይ ያበቃ። ያስተናግድኳችሁ አሉ አከብድንኝ ከፕሮግራም አቀናባሪ የብርሃን ኃይሉ ጋር በዚሁ ይሰናብታለሁ። ነገ እሁድ ከሚሱ3ት ሰዓት ላይ ቀጠሯችሁ ከአሜሪካ ድምፅ ጋር ይሁን። በኔ በኩል ሰላም ደህና ደሩ።